የዓለም የጤና ድርጅት የምዕራብ አፍሪቃ አገራት ከኢቦላ ነፃ ናቸው ሲል ቢያውጅም ቃሉ አልሰመረም። ለሁለት ዓመታት የዘለቀውና 11300 ሰዎች ለሞት በርካታ ሕፃናትንም ወላጅ አልባ ያደረገው የኢቦላ ወረርሽኝ የቀጠናውን አገራት እንዲህ በቀላሉ የሚለቅ አይመስልም። እንዲህ ጠፋ ሲባል ብቅ እያለ ለምዕራብ አፍሪካውያን ስጋት ሆኗል። በሴራሊዮን ዋና ከተማ ሕይወት ወደ ነበረችበት የዕለት ተዕለት እንቅስቃሴ ተመልሳ ነበር። ከዓመት በፊት ሰዎች እጅ ለእጅ ለመጨባበጥ እንኳን ስጋት ነበረባቸው። በእያንዳንዱ እንቅስቃሴያቸው እጆቻቸውን መታጠብ ግዴታ ሆኖም ነበር። የበጎ ፈቃድ ሰራተኛው ሐሳ ኮሮማ በአገሩ ሰዎች ላይ የሞት ጥላ ያጠላውን የኢቦላ ወረርሽኝ ለማጥፋት ከዘመቱት የሴራሊዮን ዜጎች አንዱ ነው። ኢቦላ ያለፈ ታሪክ በመሆኑ ደስተኛ ነን። በሽታው በሁሉም የአገሪቱ የሥራ ዘርፎች ላይ ጫና አሳድሯል። ቢሆንም በሴራሊዮናውያን ዘንድ ከፍተኛ የጤና ግንዛቤ ፈጥሮ አልፏል። እኔ በግሌ የቅርብ ጓደኞችና የቤተሰብ አባላትን አጠቻለሁ። እግዚአብሔር ግን አሁን በሴራሊዮን የተሻለ ግንዛቤ አለን። ይህ የአገሪቱ ሰዎች ደስታና የነፃነት ስሜት እንደገና የኢቦላ ስጋት ተጭኖታል። በሰሜናዊ ሴራ ሊዮን በዚህ ወር መጀመሪያ ከዚህ ዓለም በሞት በተለየች የ22 ዓመት ወጣት አስክሬን ላይ የተደረገ የኢቦላ ምርመራ ውጤት ፖዘቲቭ መሆኑን ትናንት የአገሪቱ ባለሥልጣናት አስታውቀዋል። ከደቡባዊ የአገሪቱ ክፍል ሕክምና ፍለጋ ወደ ሰሜናዊ ሴራ ሊዮን ተጉዛ ነበር የተባለችው ወጣት የሞት መንስኤ የሆነው ኢቦላ ለዓለም የጤና ድርጅትና የሴራ ሊዮን መንግሥት አስደንጋጭ ዜና ነው። በዓለም ትልቁ የተባለውና ላይቤሪያ ጊኒና ሴራሊዮንን ያዳረሰው የኢቦላ ወረርሽኝ ከ28500 በላይ ሰዎችን ለህመም ዳርጓል። የሦስቱን አገራት የጤና መሰረተ ልማት ደካማነት ያጋለጠውና ከቀጠናው ተሻግሮ ዓለም አቀፍ የጤና ቀውስ ሊፈጥር ይችላል የሚል ስጋት የጫረው ወረርሽኝ ኢኮኖሚያዊና ማህበራዊ ጠባሳው ዛሬም ደምቆ ይታያል። የዓለም የጤና ድርጅት ምዕራብ አፍሪካ ከኢቦላ ነፃ ሆኗል ብሎ ሲያውጅ የመጨረሻው የላይቤሪያ ህመምተኛ የምርመራ ውጤት ኔጌቲቭ ከሆነ 42 ቀናት አስቆጥሮ ነበር። በኢቦላ ወረርሽኝ ከታመሱት የምዕራብ አፍሪካ አገራት መካከል አንዷ የሆነችው ሴራሊዮን ነፃ የተባለችው ከሁለት ወራት በፊት ነው። በሴራሊዮን ብቻ ወረርሽኙ 3955 ሰዎችን ለሞት ዳርጓል። በኢቦላ ከተያዙ ህመምተኞች ግማሽ ያህሉ ድነዋል። በሽታውን መቋቋም የቻሉት ደም በመለገስ የሙታንን አስክሬን በመቅበርና የታመሙትን በመንከባከብ ወረርሽኙን ለመቋቋም በተደረገው ርብርብ ውስጥ ግንባር ቀደም ሚና መጫወታቸውን የዓለም የጤና ድርጅት አስታውቋል። የዓለም የጤና ድርጅት የኢቦላ ወረርሽኝ ሲቀሰቀስ ምላሽ ለመስጠት ዘገምተኛ ነበር እየተባለ ይወቀሳል። አሁን ዓለም አቀፉ ተቋም ደካማውን የምዕራብ አፍሪካ የጤና መሠረተ ልማት ለመገንባት ብቁ ባለሙያዎችን ለማሰልጠንና ግንዛቤውን ለማሳደግ ተፍ ተፍ እያለ ነው። ፒተር ግራፍ የዓለም የጤና ድርጅት የሴራሊዮን ተወካይ ናቸው። ህመምተኞች ሲያጋጥሙ የህክምና ማዕከላትና መንግስታት በሽታው ኢቦላ ወይም ሌላ ከባድ ህመም መሆኑን ለመለየት የሚያስችሏቸው በቂና በብቃት የሰለጠኑ የጤና ባለሙያዎች፣ ጠንካራ የክትትልና ቁጥጥር ስልት፣ የተሟሉ ላቦራቶሪዎች መኖራቸው መረጋገጥ ይኖርበታል። በዘገምተኛነቱ የሚወቀሰው ግን የዓለም ጤና ድርጅት ብቻ አይደለም። በሴራ ሲራሊዮን ጊኒና ላይቤሪያ ያለው የጤና አገልግሎት መሰረተ ልማት በብቃት የተደራጀ አልነበረም። በገንዘብ የሰለጠነ የሰው ኃይልና የቁሳቁስ እጥረት የተዳከመ ነው። ስለ ኢቦላ ተህዋሲ ያለው አናሳ ግንዛቤም ሆነ የጤና ማዕከላቱ የተህዋሲውን ባህሪ በብቃት መለየት አለመቻል ሌላው ጉድለት ነበር። ናይጄሪያዊው የሕክምና ተመራማሪ ኦያዋሌ ቶሞሪ የቀጠናው ሀገራት እንደ ኢቦላ አይነት ወረርሽኝ ለመቋቋም ዝግጁ እንዳልሆኑ ይተቻሉ። በፍጹም ዝግጁ አልነበርንም አሁን ድረስ ከኢቦላ ወረርሽኝ ለመላቀቅ እየታገልን ነው ነገር ግን ምንም ያዘጋጀነው ነገር የለም ወደፊት ሊከሰት የሚችል የኢቦላ ወረርሽኝን ለመቆጣጠር አሁንም አልተዘጋጀንም የኢቦላ ወረርሽኝን መቀነስ ብሎም መግታት ለዓለም የጤና ድርጅትም ሆነ የምዕራብ አፍሪቃ ሀገራት ትልቅ ስኬት ተደርጎ ቢቆጠርም ለመጻዩ ጊዜ ማስተማመኛ አይደለም የኢቦላ ተህዋሲ ዛሬም ድረስ ከዳኑ ህሙማን ሰውነት ውስጥ መቆየት ይችላል ምዕራብ አፍሪቃ ነፃ በተባለበት ዕለት ተዋሲው በወንድ ልጅ የዘር ፈሳሽ ውስጥ እስከ 12 ወራት ሊቆይ ይችላል ሲሉ የተናገሩት የዓለም የጤና ድርጅት የአስቸኳይ ጊዜ አደጋ መከታተልና የሰብአዊ ምላሽ ኃላፊ ሪክ በርናን ወረርሽኙ በማንኛውም ጊዜ ተመልሶ ሊመጣ እንደሚችል አስጠንቅቀው ነበር። ወረርሽኙ ለአሁኑ ባይከሰትም ኢቦላ ግን ርቆላ ለመሄዱ ሴራሊዮን ማሳያ ሆናለች። ፒተር ግራፍ ከኢቦላ ወረርሽኝ በኋላ በሦስቱ የምዕራብ አፍሪካ አገራት ላይ ትኩረት ያደረጉ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ ተቋማት በፍጹም ቸልተኛ ሊሆኑ እንደማይገባ አስጠንቅቀዋል። ከአጋሮቻችን መንግስታዊ ያልሆኑ ድርጅቶች ና መንግስታት ጋር በጥብቀት መስራታችንን እንቀጥላለን በሶስቱም ሀገራት ያለማንም እርዳታ ኢቦላ መሰል ፈተናዎችን መቋቋም የሚችል ብሔራዊ አቅም ለመኖሩ እርግጠኞች ልንሆን ይገባል በነገራችን ላይ ኢቦላን በተመለከተ ከማንኛውም የዓለም ክፍል የበለጠ በአሁኑ ወቅት የተሻለ ግንዛቤና አቅም ያለው በጊኒ ሴራሊዮን ና ላይቤሪያ ነው የዓለም የጤና ድርጅት የሴራሊዮንን አዲስ የኢቦላ መረጃ ከሰማ በኋላ ባወጣው መግለጫ በመጪዎቹ ጊዜያትም አነስተኛ ወረርሽኞች ሊከሰቱ እንደሚችሉ በመጠቆም ጥንቃቄ ሊደረግ እንደሚገባ አሳስቧል። በዓለም የጤና ድርጅት ኢቦላን ለመከላከል የተቋቋመው ተልዕኮ ኃላፊ ዶክተር ብሩስ አይልዋርድ አሁን ሰፊው የኢቦላ ወረርሽኝ ቢቆምም አሁንም ግለሰቦችን እያከምንና አዳዲስ ህሙማን መኖራቸውን እየተከታተልን ነው ሲሉ ተናግረዋል። ዶክተር ብሩስ አይዋልድ አሁንም በርካታ ህሙማንን በማከምና ሙታንን በመቁጠር ባይጠመዱም ከፍተኛ ጥንቃቄ ከሚፈልገው ደረጃ ላይ እንደሚገኙ ግን ተናግረዋል። የኢቦላ ወረርሽኝ የሴራሊዮን ጊኒና ላይቤሪያ የጤና መሰረተ ልማትና አገልግሎት ላይ ብቻ ሳይሆን በኢኮኖሚያቸው ላይም ከፍተኛ ጫና አሳድሯል። የጤና አገልግሎት አቅራቢ ማዕከላትና ባለሙያዎች ግን አሁንም ያገገሙ አይመስልም። የጤና ማዕከላቱ የነበረባቸው የገንዘብ ችግር ተቀርፎ የመንግስታትና ዓለም አቀፍ ተቋማትን ትኩረት ቢስቡም በርካቶች ከሟቾቹ መካከል ባለሙያዎቻቸውም ይገኙበታል። ናይጄሪያዊው የህክምና ተመራማሪ ኦያዋሌ ቶሞሪ የምዕራብ አፍሪቃ ሀገራት የዝግጅት ማነስ አሁንም ያሳስባቸዋል። ከተቆጣጠር ነው የባለፈው ዓመት የኢቦላ ወረርሽኝ በኋላ በናይጄሪያ የትኩሳት ወረርሽኝ ተከስቷል። ወረርሽኙ ከህዳር ወር ጀምሮ እየተስፋፋ ሲሆን፣ ህመሙ ከያዛቸው ሰዎች እስከ 50 በመቶ ሞተዋል። እስካሁን መፍትሄ አላገኘም። ይህ ዝግጁ አለመሆናችንን ነው የሚጠቁመው። ለምንም አይነት ህመም ቢሆን ናይጄሪያ መሆነች፣ ሌሎች የአካባቢው ሀገራት በፍጹም ዝግጁ አይደለም። የሴራሊዮን ባለስልጣናት በኢቦላ ምክንያት ለሞት የተዳረገችውን የሀያ ሁለት ዓመት ወጣት የተገናኙ ሰዎችን በማሰስ ላይ መሆናቸውን አሶሽትድ ፕረስ ዘግቧል። ምናልባት ወጣቷ ካገኘቻቸው ሰዎች መካከል በኢቦላ የተያዙ ሰዎች መኖራቸውን ማጣራትና መለየት ዋነኛ ተግባራቸው ነው። የዓለም የጤና ድርጅት የሴራሊዮን ጊኒና ላይቤሪያ ዜጎች የግል ንጽህናቸውን እንዲጠብቁና የአስቸኳይ ጊዜ መመሪያዎችን በትኩረት እንዲከታተሉ መመሪያ አስተላልፈዋል። ለሴራሊዮን ዜጎች አሁን የተደመጠው የሞት ዜና ቀድሞ ወደነበሩበት የጥርጣሬና ስጋት መመለስ ምልክት ነው። የዓለም የጤና ድርጅት በሦስቱ አገራት የከፈታቸው ሰባ የመስክ ቢሮዎች አሁንም አገልግሎት በመስጠት ላይ ናቸው። እስከ ጎርጎሮሳዊው 2016 ዓ ም ድረስ ክፍት ሆነውም ይቀጥላሉ።